ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል ሰው ለመጓዝ እንድናድጋግጥነን ሁለተኛ በትምህርትም እንድንጠነክር ያደርገናል። በቃ ሁሉ ነገር ለገጠመን የቴክኒክ ችግር ይቅርታን እንጠይቃለን። ልናሳያቸው የነበረው መስታወት ንጉሴን ነበር። መስታወት ትውልድ ኢትዮጵያውያን ህጻናትና ታዳጊዎች ከባህልና ማንነታቸው እንዳይርቁ እያገዘ የሚገኘው አቡጌዳ የተባለ በሰሜን አሜሪካ የሚገኝ ተቋም መስራች ናት። ከእሷ ጋር ያደረግነው ቆይታ ቆየት ብሎ ይደመጣል። ይህንና ሌሎች ጉዳዮች የተካተቱበትን የምሽቱን ስርጭት ሀብታሙ ዝዩ እመራለሁ። ንጉሱ ታምሬ ደግሞ የምስልና የድምፅ ቅንብሩን ይከውናል። አብራችሁን ስለምትቆዩ በእጅጉ እናመሰግናለን። ወደ ቀዳሚው ዝግጅት እንሻገር። ከኢትዮጵያ ውጭ የተወለዱ ህፃናት ወላጆቻቸው የመጡበትን ቋንቋ ባህልና ልማድ አውቀው እንዲያድጉ ለማገዝ ከአራት ዓመታት በፊት በዩናይትድ ስቴትስ ቨርጂኒያ ግዛት የተቋቋመው አቡጌዳ የቋንቋና ባህል ተቋም የህጻናት ህጻናት የአማርኛ ቋንቋ እንዲናገሩ እንዲያነቡ ብቻ ሳይሆን ከዚያም ባለፈ ስነ ጽሁፍና ግጥሞችን እንዲሁም ስነ ቃሎችን እንዲማሩ እያገዘ ይገኛል። ልጆች በስነ ምግባር ታንጸው እንዲያድጉም አብሮነትን፣ መከባበርን የሚያንጸባርቁ ባህልና ታሪኮችንም ያስተምራል። ስመኝሽ ቆየ ከማዕከሉ መስራች መስታወት ንጉሴ ጋር ያደረገችው ቆይታ በመቀጠል ይቀርባል። አቦጌዳ የቋንቋና ባህል ትምህርት ቤት የሚገኘው ዩናይትድ ስቴትስ ውስጥ ቨርጂኒያ ግዛት አርሊንግተን ከተማ ነው። ከ160 በላይ ተማሪዎችን የአማርኛ ቋንቋ እንዲሁም ኢትዮጵያዊ ባህል ወግና ታሪኮችን እያስተማረ የሚገኘው ተቋም መስራችና ዳይሬክተር መስታወት ንጉሴ ከ11 ዓመት በፊት ወደ አሜሪካ ስትመጣ ልጆቿ ቋንቋቸውንና ባህላቸውን አውቀው እንዲያድጉ ለማድረግ ያጋጠማት ተግዳሮቶች ተቋሙን ለመመስረት ምክንያት እንደሆናት እናገራለች። ልጆችን የራሳቸውን ነገር አውቀው እንዲያድጉ ቤት ውስጥ ልንተጋ እንችላለን። የጊዜ ጉዳይ ነው። ጊዜ መስጠት ከቻሉ እንሰራለን። እኔ በግሌ አራት ልጆች አሉ። ሶስቱ ትልልቆች ናቸው። አስራ ሶስት አስር እና ስምንት አመታቸው ማለት ነው። እስከ አራት አመታቸው ትምህርት የታለዩ ስለዚህ፣ ስራ ትቼ ቁጭ ብዬ እነሱ ላይ ነው ጊዜ ኢን ፎከስ ያደረኩትና ጊዜ ከሰጠን እንሰራባቸዋለን ቋንቋ ማንነት ሳይሆን አንዱ የማንነት መገለጫ ነው። ሌሎች አሉ፣ ባህል፣ ታሪክ የምንላቸውና እነሱ ደግሞ ቤት ውስጥ ብቻ የሚሰሩ አይደሉም። ሰው የኔን ችግር የነበረው ምንድነው ልጆች የወተው ትምህርት ቤት ሲሄዱ እነሱም ከሚመስሉ ልጆች ኢትዮጵያውያን ልጆች ሲያገኙ ለምን የአማርኛ አወራለሁ? ለምን የክላስ ጓደኛ ትምህርት ጓደኛ አማርኛ ያወራ እኔ ብቻ ለምን የሚል ጥያቄ ያመጣሉ። በተለይ ልጆች በሆኑበት እድሜ ላይ እስከ ሰባት ስምንት በደንብ እስከሚረዱት ጊዜ ማለት ነውትርገር ያለው አንቺ እንግዲህ በግልሽ ለልጆች ያደረግሽው ነው ያየሽው ስኬት ከዛም ደግሞ ለምን ይሄንን ሌሎች ልጆችም አብሮ በጋራ ካልሆነ በስተቀረ በአንድ ቤተሰብ ወይም በአንድ ወላጅ ብቻ መምጣት የሚችል ማንን የሚገነባ ማንነት አይደለም በሚል ይመስለኛል። የአቦጊዳ ቋንቋና ባህል ማዕከል እየተከፈተ ይመስለኛል። እና እስኪ ለመጀመር ምክንያት የሆነች አንቺ ምንድን ነው አነሳስሽም እስኪ ምናልባት በትንሹ ብትነግሪኝ። እኔና ምስ ጓደኞቼ እኔ ብቻ አለ ተቋሚ ስ የመሰረቱት ከኔ ጋ ሶስት ጓደኞች አሉ። አራት ሆነን ፕሪስኩል ነበረ። ፕሪስኩል ነው የጀመርነው። ፕሪስኩሉ የዚህ ሀገር ካሪኩለም የተከተለ ፕሪስኩል ነው። ከዛ ግን ለምን ደግሞ የኛ ማህበረሰብ የሚጠቀም የሚያገለግል ደግሞ በጎነ ደግሞ ለምን አንሰራም አንድ አጋዥ ነገር። ምክንያቱም ሁላችንም ወላጆች ነን እና እኛ ጋር ያለው ችግር አለ እንደ ማህበረሰብ መሰራቱ እናምንበት ነበረ። ስለዚህ የፕሪስኩሉን አጋጣሚ ተጠቅመን ለምን አንሰራም ማለት እና ይህን ትምህርት ቤት ጀመረን ማለት ነው። መነሻው ግን እኛ ጋር የነበረውን ጥያቄ ሌሎች ወላጆችም ጋር ስለነበረ እንደ ማህበረሰብ ካልተሰራ ለውጥ የለም ነው በሚል ነው እንግዲህ በዋናነት የቋንቋ የአማርኛ ቋንቋን ታስተምራላችሁ እና በለስንት አመት ልጆች ነው የምታስተምሩት የትምህርቱ ሂደትስ ምን ይመስላል የምንቀበላቸው ልጆች እድሜያቸው ከሶስት አመት ጀምሮ ነው ከሶስት አመት እስከ አስራ ሶስት ነበረ ዘንድሮ ደግሞ አንድ ሌላ ከአስራ ሶስት ዓመት የቲኔጀር ቲኔጅ ና ቲንና አደልት የሚል ደግሞ ሌላ ክላስ ጀምረናል በዚህ አመት እና ሶስት ከአስራ ስምንት ዓመት ድረስ አሁን አሉ። ከዛም በላይ እድሜ ያላቸው ተማሪዎች ከመጡ መቀበልና ማስተማር እንችላለን። ከሶስት ዓመት ጀምሮ ነው ግን መቀበል የምንችለው። ያው ሲመጡ ኢንትራንስ ኤግዛም ይወስዳሉ። የተለያየ ሌቭር ላይ ነው ያሉት። የተለያየ ቋንቋ ደረጃቸውን ስትመዝኙ አራቱ የቋንቋ ክህሎት ስለሚመዝኑ ግማሹ የመናገር ክህሎት አለው፣ ግማሹ የማዳመጥ ክህሎት አለው፣ ግማሹ ሁለቱንም የማዳመጥና የመናገር ክህሎት ኖሮት መጽሐፍና ማንበቡን ነው የሚፈልገው ግማሹ መጻፍ መጽሐፍ ማንበብ ይችላል። የመረዳት አቅም ነው ምና ሌቪሎች አሉ። ሰው አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ ክፍል እያሉ የሚሄዱ ደረጃዎች አሉ። እንግዲህ እንደምትነግረኝ ከሆነ ቋንቋውን እንዲናገሩ ብቻ ሳይሆን እንዲረዱት፣ እንዲያነቡ፣ እንዲጽፉ የማድረግ ሂደት አለው በደረጃ በደረጃ እና ያንን ለማድረግ የሚረዷችሁን የትምህርት መርጃዎች ሊሆን ይችላሉ ወይም መምህራንን ከየት ነው የምታመጡት? በምን መልኩ ነው የምታገኙት? ቋንቋ ሲባል በቃ ፊደላቶቹን መቁጠር ነው የሚመስለን ብዙዎቻችን፣ ስንመጣና ወይ መናገሩ ላይ ብቻ ትኩረት አድርገን ልንመጣ እንችላለን። ግን በቋንቋ ውስጥ እንግዲህ እኛ ስንማር ኢትዮጵያ እስከ ሃይስኩል ከዛ እስከ ኮሌጅም እስከ ዩኒቨርሲቲ ደረጃ አማርኛ ቋንቋ ይሰጣል አይደለም። መሰረታዊ የሆነ በደንብ ውስጣቸው ሊቀር የሚችሉ ትምህርቶችን ነው የምንሰጣቸው ማለት ነው። አሁን በእኛ ሊብል አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ እያለ ሲል አሁን ሶስትና አራተኛ ክፍል ደረጃ ላይ ያሉ ተማሪዎች በደንብ ሶስት አራት አንቀጽ የሚጽፉ የስም የቃል ክፍሎች፣ እነ ቅኔ፣ ሰምና ወርቅ ማውጣት፣ ስነ ቃል፣ ምዕላድ፣ ተውሳከ ግስ ወይ ደግሞ ግስ፣ መስተፃም በጣም ብዙ ነገሮችን ነው የምንዳስሰው መሰረታዊ የሆኑ ነገሮችን ማለት ነው። ስለዚህ መጽሐፉ ላይ ትኩረት እናደርጋለን። በነገራችን ላይ በሶስተኛ ክፍል ሌቭል ላይ ያሉ ተማሪዎች ሌላ ኮርስ የሚወስዱት ደግሞ አለ። ሶስትና አራተኛ ክፍል ደረጃ ሲደርሱ የሁለት ወር ኮርስ ደግሞ የምንሰጣቸዋለን እዚህ ሀገር ላይ ሚድል ስኩል ሆኖ የሚወስዱት ፈተና አለ። የወርልድ ላንጅ ክሬዲት ኤግዛም የሚባል የአለም ቋንቋዎች ፈተና የሚባል አለ። በየካውንቲ ፌርፋክስ ካውንቲ፣ አሌክዛንድሪያ እዚህ በሌሎች ስቴቶች ላይ እና በቋንቋቸው በአማርኛ ቋንቋ ተፈትነው ብዙ ወላጆች ግንዛቤ የለንም የዚህ በቋንቋቸው ተፈትነው ሃይስኩል ላይ ክሬዲት ያገኙበታል። ሃይስኩል ላይ ሶስት ክሬዲት ማግኘት ይችላሉና ይህንን ፈተና ተፈትነው ቋንቋ ዋጋ አለው ለምን ሀገር አቀፍ ደረጃ ቋንቋው ዋጋ አለው ማለት ነው። ተፈትነውበት ክሬዲት ሊያገኙበት ይችላሉ። ስለዚህ ለራሳቸው የሚሰጡት ግምት ከፍ እንግዲህ እንደማየው ከጀርባሽም በጣም የሚያማምሩ ቀለማት ያላቸው መጽሐፍቶች አሉ ከነዚህ ውስጥ አንዱ ወይም ሁለቱ ምናልባት ያንችን የራስሽ የጻፍሽው መጽሐፍ ነው ከየት ነው እነዚህ መጽሐፎች የምታሰባስቧቸው አንችም ራስሽ የመጽሐፍ የቋንቋው ሙያ አለሽ ማለት ነው አቦጌዳ ፐብሊሽንግ በሚል ተዋቅረናል። የተወሰኑ ሰዎች ሆነን፣ እኔ በግሌ ሁለት መጽሐፎችን እዚህ ጋ የምታያቸው ሁለት መጽሐፎች አዘጋጅቻ ነው። አንደኛው ሌሎችን ማክበር ይሰኛል ወይም ርስፔክቲንግ አደርስ። እዚህ ሀገር ያሉ ልጆች በቀላሉ ሊረዱት በሚችሉት ቋንቋ እና ካለው ያናና ሁኔታ ጋ ስለ ባህል ነው የሚያወራው። በጣም ልጆች ወደውታል እዚህ አሁን ትምህርት ቤት ውስጥ የተጠቀሙት ሁለተኛው መጽሐፍ የ ወርድ ሰርች ወይም ደግሞ የቃላትን ፍለጋ ፊደላቶቹን ያለዩ ተማሪዎች ፊደላቶቹ እንዲለዩበት ቃላቶቹ እንዲያውቁ ንባብ እንዲለማመዱበት። ከዛ ውጭ ግን እዛ ውስጥ የተጠቀሱት ቃላቶች ስለ ኢትዮጵያ ባህል፣ ባህላዊ ምግቦች፣ ስለ ታሪካዊ ቦታዎች፣ ስለ ኢትዮጵያ ታላላቅ ሰዎች ብዙ ነገሮችን ይጠቅሳል። ወደ አርባ አራት አይነት ርዕሶች አሉት ማለት ነው። ከቋንቋም ውጭ ደግሞ ታሪክና ባህልን የሚያንፀባርቁ አገልግሎቶችም ይሰጣል ማዕከሉ። እስኪ ስለሱም ንገሪ። ምን አይነት ነገሮች ላይ ነው የምታተኩሩት? እንደ ሳብጀክት ከሶስተኛ ክፍል ጀምሮ ወደ ላይ እንደ ሳብጀክት የሚወስዱት አለ ግን ባህልና ታሪክን ደግሞ በተለያዩ ፕሮግራሞችም ውስጥ አካተን የምንሰጣቸው ፕሮግራም ነው። ለምሳሌ በአመት ውስጥ የሚከበሩ የተለያዩ በዓላቶች አሉ። አሁን የአድዋ በዓል ይከበራል። የእንቁጣጣሽ የአዲሱ ዓመት በዓል ይከበራል። የቡሄ በዓል ይከበራል። የባህል ቀን ደግሞ ካልቸር ደ ይከበራል። በቅርቡ ዲሴምበር ሰቨንቲን የዝግጅት ላይ ነን ለማክበር እነዚህ በዓላት በትምህርት ቤቶች ሲከበሩ የሚያዘጋጁትም ዝግጅቱን የሚያቀርቡትም ተማሪዎቹ ናቸው። ስለዚህ ይህንን ዝግጅት ሲያዘጋጁ አንደኛ ስለባህላቸው፣ ስለታሪካቸው ይበልጥ ያውቃሉ ማለት ነው። ምክንያቱም ዝግጅቱን ለማቅረብ ብዙ ያነባሉ፣ ብዙ ይጠይቃሉ፣ ብዙ ይለማመዳሉ። ሁለተኛ ነገር ደግሞ መድረክ ላይ ወጥተው ማቅረባቸው በራሳቸው ኮንፊደንስ እንዲኖራቸው ደግሞ በራስ መተማመናቸው እንዲጨምር ስለ ራሳቸው የሚሰጡት ግምት ከፍ እንዲል ያደርጋቸው። እንደዚህ አይነት የቋንቋና የባህል ማዕከሎች በተለይ ለአዲሱ ትውልድ ምን ጥቅም አለው? ከማንነትን ታሪክን ባህልን ከማወቅ አንፃር ምን አይነት ፋይዳ ይኖረዋል? እንደ ማህበረሰብን ለመገንባት በማንነታቸው ኮርተው በስነ ምግባር ታንጸው የወጡ ልጆችን ስናሳድግ ለእኛ ብቻ አይደለም ሀገሪቷንም ሀገራችንንም የሚጠቅሙ ልጆች የሚጠቅሙ ዜጎች እንዲሆኑ ነው። የሚጠንቅ ነገር ነው የምነግርሽ። ከኢትዮጵያ ሶስት ተማሪዎች ነበሩ ኦንላይን የሚማሩ ከኢትዮጵያ ምንጩ ላይ ቁጭ ብለው ቋንቋን አሜሪካ ውስጥ በኦንላይን የሚማሩ ልጆች ማለት ነው። ሶስት ተማሪዎች ነበሩ እና በጣም ያዘንኩት ለምንድን ያዘንኩት ብዙ ትምህርት ቤቶች ላይ አማርኛ ቋንቋ እንዲያወሩ ልጆች አይፈቀድላቸውም። እና ያሳዝናል። የራሳችንን ነገር ምን ያህል አውርደነዋል፣ ቦታ አልሰጠነውም። እና ስንወጣ ነው የራሳችንን ነገር ናፋቂ የምንሆነው። በጣም ያሳዝናል። ስለዚህ እንደ ተቋሚኛ አገር ቤት ያለውንም አስተዳደግ ልጆች አስተዳደግ ያለው ለራሳቸው የሚሰጡት እሴት ላይ ያለው ባህል ላይ ታሪክ ላይ ማንነት ላይ ያለው አሁን አመለካከት በጣም የወረደ ስለሆነ እሱን በምንችለው ቁጭ ላይ ከምናዝን የምንችለውን ነገር እናድርግ ነው አንደኛ ኢትዮጵያዊ ነች ገና ለገና እንዳልባል ራሴን በሜካፕ ሸፍናል ያለች ልጃለች። ሰዋይቶ ይገላ፣ ኢትዮጵያዊ ነሽ? ማን ማን ነኝ ማለት አፍራለው። ለምን ምንም ነገር አላቅም። ኢትዮጵያዊ ነኝ ለማለት ቋንቋውን አላቀም፣ ባህሉን አላቅም፣ ታሪኩን አላቅም። ስለዚህ ልጆቻችን እዛ ደረጃ እንዳይደርሱብን ከመሰረቱ እንስራ ነው። ከዚህም በላይ አድጋችሁ ከዚህም በላይ ትልቅ ቦታ ደርሳችሁ ደግሞ በድጋሚ እንደምንገናኝ ና እንግዳዬ፣ ተስፋ አደርጋለሁ። ለዛሬው እግዚአብሔር ስጥልን። በጣም ነው የምናመሰግነው፣ እንግዳ አድርገች ስለጋበችኝ። በጣም ነው ማመሰግነ ቢና ቪኦኤ ይቀጥላል። ከአሜሪካ ድምጽ ዛሬ በኢትዮጵያውያን የግና በዓል ዋዜማ ላይ ነው የምንገኘው። እንዲህ ባለው በዓል ሰሞን በተለይ በሰሜን አሜሪካ የሚኖሩ ትውልድ ኢትዮጵያን ሕፃናትና ታዳጊዎች ከባህልና ማንነታቸው ጋር እንዲቀራረቡ ከሚሰሩት መካከል በማህበረ ቅዱሳን የሰሜን አሜሪካ ማዕከል አንዱ ነው። ማዕከሉ ከዓመታት ለተሻገረ ጊዜ ባዘቦት ወቅት ጭምር ትውልድ ኢትዮጵያኑ በቋንቋ በታሪክ በስነ ምግባር ረገድ በቂ እውቀት እንዲያገኙ ሲያስችል ቆይቷል ስለ ማእከሉ እንቅስቃሴ በመጠኑ ያስቃኙን ዘንድ ለምሽቱ ሁለት እንግዶችን ጋብዣለሁ እንግዶቼ በማእከሉ የተተኪ ትውልድ መርሃ ግብር አስተባባሪዎች መካከል የሆኑት ዶክተር ህልምነ ስንሻውና ና ወይዘሮ ህይወት ዘውዴ ናቸው አስቀድመው ዶክተር ህልምነ በተተኪ ትውልድ ላይ ያነጣጠረው መርሃ ግብር መነሻውና አላማው ምን እንደሆነ ይነግሩናል እሺ እግዚአብሔር ስጥልን እንግዲህ ያው ማህበረ ቅዱሳን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ፍሬዝ ማደራጃ መምሪያ ስር ተቋቁሞ ድጋፍ እያደረገ ያለ የአገልግሎት ማህበር ነው። እንግዲህ አገልግሎቱ ላለፉት ሰላሳ ዓመታት በላይ እየሰጠ ያለ ማህበር ነው። ከዛ ከምስረታው ጊዜ ጀምሮ የማህበረሰብን አገልግሎት በተለይ ተተች ትውልድ ላይ ከፍተኛ ትኩረት ሰጥቶ የሚያገለግል ነው። ስርአተ ትምህርቶቹን እያጠናከረ እያሰፋፋ ከከፍተኛ ትምህርት ተቋማት ጎን ለጎን ደግሞ ከህጻናት ጀምሮ ስርአት ትምህርት ቀርጾ ትምህርት በመስጠት ላይ ይገኛል። ምናልባት ኢትዮጵያ እንደሚታወቀው የአቡነ ጎርጎሪዎስ ትምህርት ቤቶች መስርቶ በተለያዩ ትልልቅ ከተሞች ሰፊ ትምህርት እየሰጠ መደበኛ ትምህርትም የሃይማኖት ትምህርትም እንደዚሁም የስነ ምግባር ትምህርት በሰፊ እየሰጠ ነው ያለው ማለት ነው። እና የአሜሪካም ያለው አገልግሎት ከዛ ጋር የተቀናጀ የተያያዘ ስለሆነ ከሀያ አምስት አመት በላይ አገልግሎት ሰጥቷል። ቤተክርስቲያን እየደገፈ ምዕምናን እያገለገለ ይገኛል እና ከዚህ ውስጥ እንግዲህ ልጆቻችን ላይ ከአራት አመት እድሜያቸው ጀምሮ እስከ አስራ ስምንት አመት ከዛ ደግሞ ወደ ኮሌጅ በሚሄዱበት ከፋፍሎ ስርዓተ ትምህርት ቀርጸው ትምህርት እየሰጠ ነው። እዚህ በአሜሪካ በውጭ ዓለም ያለው ክፍተት ደግሞ ሰፊ ነው። ልጆቻችን የሚያገኛቸው ፈተናዎችም ደግሞ የተወሳሰቡና ከባድ ናቸው። ትልቅ ብጅት ያስፈልገዋል። ያንን ግንዛቤ ውስጥ በማስገባት ስርዓተ ትምህርት ቀርጾ ትምህርት እየሰጠ ይገኛል። በአቡነ ጎርጎሪዎስ በቀድሞ የሸዋ ሀገረ ስብከት ሊቀ ጳጳስ አቡነ ጎርጎሪዎስ ሁለተኛ ስም የተመሰረቱ ትምህርት ቤቶችን መስርቶ ትምህርት እየሰጠ ይገኛል ማለት ነው። እንግዲህ ባለፉት ዓመታት በተለይ በዚህ በሰሜን አሜሪካ በርካታ ስራዎችን ስትሰሩ መቆየታችሁ ይነገራል። በተለይ ህጻናትና ወጣቶች ታሪካቸውና ማንነታቸውን እንዲያውቁ በማድረግ ረገድ የተለያዩ እንቅስቃሴዎችን ስታደርጉ እንደነበረም ተሰምቷል። ከነዚህ መካከል ለአብነት መጠቃቀስ ቢቻል በምን በምን ጉዳዮች ላይ ተንቀሳቀሳችሁ እንዴትስ ትምህርቱንና ማስገንዘቢያውን ሰጣችሁ የሚለውን በተመለከተ ደግሞ ህይወት፣ የተወሰነ ማብራሪያ ብሰጭን። እሺ፣ አብታመ አሁን ዶክተር ህልምንህ እንደገለጸው የማህበራችን አገልግሎት ተተኪ ትውልዱን ዘመኑን የሚያዋጅ ዜጋ አድርጎ የማፍራት ነው። ለምሳሌ በእኛ ክፍል ስር የግቢ ጉባኤያት አገልግሎት ለአራት ዓመት ዩኒቨርሲቲ በሚገቡበት ወይም ደግሞ በከፍተኛ ትምህርት ቆይታቸው የቤተክርስቲያን ትምህርትን በቋንቋ ዘርፍ ደግሞ ግዕዝን፣ በስነ ምግባር፣ በቅዱሳን ሕይወት ዙሪያ የተለያዩ ትምህርቶች ይሰጣሉ። ከዛ ባሻገር ደግሞ ተማሪዎቹ በዩኒቨርሲቲ ውስጥ የስቱደንት ክለብ እንዲያቋቁምና እርስ በርሳቸው ታሪካቸውን ባህላቸውን፣ ቶፊታቸውን እንዲያውቁ በሚያጋጥመቱ ቻሌንጆች እርስ በርሳቸው እየተደጋገፉ እንዲወጡ የሚያድር ፕላትፎርም ነው እየተዘጋጀው። ለህጻናትና ለአዳጊያን ደግሞ የተለያዩ የቴሌቪዥን ፕሮግራሞች ይዘጋጃሉ። በዓላትን መሰረት በማድረግ ለምሳሌ በአብይ ጾም ውስጥ ዘንድሮ ደግሞ ለገናም የተዘጋጁ የአድዋ በዓል ጊዜ እንደዛ በማድረግ ያው ታሪካቸውን እነሱ ከሚማሩት ባሻገር ደግሞ ዓለም አቀፉን ህጻናትና ታዳጊዎች ጋር የትምህርት እንዲደርስ የማድረግ ስራዎች ተሰርተዋል፣ በመሰራት ላይ ነው የሚገኙት። ከዛ ባሻገር ደግሞ የጉዞ መርሃ ግብሮች አሉ። ኢትዮጵያም እንደሚደረገው ሀቢራ ህይወት የሚባል በአመት አንድ ጊዜ የሚደረግ ትልቅ መርሃ ግብር አለ። በገዳማት አካባቢያችን በሚገኙ ገዳማት ውስጥ እነዚህ ህፃናትም ወላጆችም አንድ ላይ በመሄድ ውይይቶችን በማድረግ ገዳማቱን በመጎብኘት የቅዱሳንን በረከትና ረድኤት እንዲሳተፉ በማድረግ ትልቅ ስራ መስራት ላይ ይገኛል። ከዛ በተጨማሪ ደግሞ ከአጥቢያ አብያተ ክርስቲያናት ጋር በሰንበት ትምህርት ቤት ውስጥ ሥርዓተ ትምህርትን በመቅረጽ የመምህራን ስልጠናን በማዘጋጀት የተለያዩ ስራዎችን ይሰራል። እነዚህንና መሰል ስራዎችን በመስራት ያው ህጻናትም፣ አዳጊያንም ወጣቶችም ከሚማሩት ዓለማዊ ትምህርት ባሻገር በመንፈሳዊ ትምህርታቸው እንዲሁ ጎልብተው በሁለት ወገን የተሳለ ሰይፍ ለማውጣት ነው እንግዲህ በመሰራት ላይ ያለው ማለት ነው። እነዚህን ሁሉ ስራዎች የምታከናውኑት ከኢትዮጵያ ብዙ ርቃ በምትገኘው ዩናይትድ ስቴትስ ውስጥ እንደሆነ ይታወቃል። የቋንቋና የባህል ልዩነት አለ። እዚህ ደግሞ በህይወት ለመቆየትም ሌሎች ስራዎችን መስራት ስርዓቱን ማቻቻል ግድ ይላል። ይህንን ስራ በምትከውኑበት ጊዜ የገጠሟችሁ ተግዳሮቶች ምን ነበሩ? በምን መልኩ ውስጥ ተወጣችኋቸው? በሁለቱ ሀገራት መካከል ካሉ ዘርፈ ብዙ ልዩነቶች ጋራ በተገናኘ ዶክተር ህልምነህ ወደ አንተ ልመለስ። እሺ፣ እግዚአብሔር ይስጥልኝ። እንግዲህ ጥሩ ጥያቄ ነው እንዳልከው እንግዲህ በዚህ ሀገር በየትኛውን ቦታም ቢሆን ብዙ ጊዜም ጉልበትን፣ እውቀትን የሚሻሙ ነገሮች አሉ። ተግዳሮቶቻችን ብዙ ናቸው። ዞሮ ዞሮ ግን ፈተናዎቹ ቢኖሩም የልጆቻችን ጉዳይ በቀላሉ የሚታይ ስላልሆነ ልጆቻችን ከሚገጥማቸው ፈተናና ህይወት አንጻር ትኩረት ሰጥተን በተቻለ አቅም እየተሰራ ነው። የሰው ኃይል ክፍተቶች አሉብን። በሰው ኃይል ክፍተት ለመሙላት በጎ ፈቃደኛ ወላጆች፣ የሰንበት ትምህርት ቤት ወጣቶች፣ አባቶች፣ ካህናት እየተሳተፉበት ነው እየተሰራ ያለው። ከዚህም በላይ የመጽሐፍት ክፍተት አለ። እንደምታውቀው የቋንቋ ክፍተቶች አሉብን። በብዙዎች የቤተክርስቲያን መጽሐፍት፣ ለልጆች የተዘጋጁ መጽሐፍት በአማርኛ ቋንቋ ወይም በግዕዝ ወይም በሌላ ቋንቋ የተዘጋጁ ናቸው እና እነሱም በእንግሊዘኛ አዘጋጅቶ ወደ ለልጆች በሚሆን መልኩ ማቅረብ ከፍተኛ ተግዳሮት ነው። ቢሆንም ግን በእግዚአብሔር ፈቃድና እርዳታ እየተሰሩ ነው ያሉ። የባህልና የቋንቋ ልዩነቶች አሉ። በተለይ በተለይ በዚህ ዘመን ልጆቻችን የሚገጥሟቸውን ተግዳሮቶች ወይም ፈተናዎች፣ የሕይወት ፈተናዎች ተረድቶ ያን በሚመጥን መልኩ መዘጋጀትና ስርዓተ ትምህርት ቀርጾ ለልጆች ማድረስ ከፍተኛ ተግዳሮት ነው በአሁኑ ሰዓት። ምክንያቱም ወላጆችም መምህራንም እነዛን ፈተናዎች ለመረዳት ጊዜ የሚጠይቅ ስለሆነ ትምህርት የሚጠይቅ ስለሆነ ስልጠና የሚጠይቅ ስለሆነ ማለት ነው። ያም ቢሆን ግን እነዚህ ሁሉ ለመፍታት ማህርቅሳን እዚህ ለመምህራን በተለይ ወላጆች፣ ትምህርት ቤቶች ላይ ለሚያገለግሉ መምህራን እንደዚህ በእንግሊዝኛ ቋንቋ ስብከት ትምህርት መስጠት ለሚችሉ መምህራን የአገለግል ዘንድ የስልጠና ማዕከል መስርቷል። በዛ ስልጠና ማዕከል እገዛ እንደዚህ አገልግሎት ላይ የሚሰማሩ አገልጋዮችን የማፍራት ስራ ጥረት እያደረገ ቅድም እንደተባለው ወጣቶች ላይ የምንሰራውን ስራ ከህፃናቱ ጀምረን በአሁኑ ሰዓት ቢያንስ በአስራ አንድ የአሜሪካ ግዛቶች በአብዛኛው ኢትዮጵያውያን በሚኖሩባቸው ግዛቶች በአስራ ስድስት ትምህርት ቤቶች የአቡነ ጎርጎሪዎስ ሁለተኛ ትምህርት ቤቶች መስርተን ስርዓተ ትምህርት ቀርጸን በቋንቋ ጥበብ በተለይ በአማርኛ እና በግዕዝ የአብነት ትምህርት ሲወርድ ሲዋረድ የመጣውን ጥንታዊውን ትምህርት እንዲማሩ ልጆቻችን፣ ዜማውን እንዲያውቁ፣ ንባቡን እንዲያውቁ የማድረግ ስራ እየተሰራ ነው። እንግዲህ ማህበራችሁ መሰረቱ ሃይማኖታዊ ቢሆንም ስራዎቻችሁ ግን በአብዛኛው ማህበረሰብ አቀፍና እዚህም ም የሚኖረውን ትውልድ ኢትዮጵያዊ በእጅጉ የሚጠቅሙ እንደሆነ ይነገራል። እስካሁን ድረስ ከሰራችኋቸው ስራዎች አንጻር እዚህ የሚኖረው ትውልድ ኢትዮጵያዊ በእናንተ ስራ በእናንተ እንቅስቃሴ ላይ ምን አስተያየት አለው? አሁን ካላችሁበት ደረጃ ከፍ እንድትሉ ያላችሁ ሚና የበለጠ እንዲጎለብትስ ምን አይነት ድጋፍና እገዛ ነው ሊያደርግ የሚችለው የሚለውን ደግሞ ህይወት ሀሳብሽን ብታጋሪ ነው። በገጠራማው አካባቢ ሰው በማይደርስባቸው አካባቢዎች ትልልቅ ስራዎች ናቸው የሚሰሩት እና ለዛ በአሜሪካ ማዕከል በተለይ ህዝበ ክርስቲያኑን በማስታተፍ የማህበሩን አባላት የተለያዩ በአጥቢያ ደረጃ የተለያዩ ፕሮጀክቶችን በማድረግ መቅረብ የገንዘብ እርዳታ ይደረጋል። የገንዘብ ድጋፍ ማለት ነው። የገቢ ማሰባሰቢያዎች ይደረጉና ወደ ኢትዮጵያ ትልልቅ ስራዎች እንዲሰሩ ይደረጋል በዛ ዘርፍ ላይ እዚህ ሀገር የሚኖሩ ሰዎች ትልቅ ድጋፍ በማድረግ ነው በማድረግ ላይ ነው የሚገኙት። በእውነት ይህን መድረክ በመጠቀም ትልቅ ምስጋና ማድረስ ነው የምንፈልገው በማህበራችን ስም። ከዚህ የበለጠ ግን ምን ማድረግ ያስፈልጋል የሚለው በዋናነት ይህ ስራ እንደተጠበቀ ሆኖ በተለይ በተኪቶ ልዱ በህፃናት ባዳጊያን በወጣቶች ዘርፍ ትልቅ ስራዎች መስራት ያስፈልጋል። አሁን ቅድም አንተ እንደጠቆምከው ብዙ ተግዳሮቶች አሉ። ልጆችን ወደ እግ እግዚአብሔር ማምጣት ቃል እግዚአብሔርን በማስተማር በቤተክርስቲያን ቆይታቸውን በማጽናት ረገድ ትልቅ ስራዎች መሰራት አለባቸው። ከአጥቢያ ቤተክርስቲያናት ጀምሮ ወላጆችን እኛ አሁን የወላጆች የውይይት መድረክ እናዘጋጃለን የልጆቹን ችግር አዌርነስ ለመፍጠር ማለት ነው። ልጆቹ ቴስቲሞኒ የራሳቸውን ችግር እንዲናገሩ በማድረግ ወላጆች ደግሞ እንዲረዱ በማድረግ እና እዛ ላይ ያለውን አገልግሎት በጣም በስፋት የማጠናከር ስራ መስራት ይሆንብናል። በኢትዮጵያውያን የገና በዓል ዋዜማ ላይ ነው የምንገኘው። በምን መልኩ ነው የምታሳልፉት? የመጪ ዘመን እቅዶቻችሁስ ምንድን ናቸው ስለሚለው ደግሞ ጥቂት ንገሩኝ። እሺ፣ እግዚአብሔር ስጥልኝ። ቅድም እንዳልኩት ያው እኛሁን በአሁኑ ጎርጎሮች ትምህርት ቤቶች በተለይ የቤተ ክርስቲያን ሃይማኖታዊ በዓላት አበይት በዓላት እንደዚህ አይነት እንደ በዓለ ልደት አይነት በዓላትን በተመለከተ ልጆች ቅድመ በዓል ትምህርት ያገኛሉ እና ከትምህርቱ በኋላ ደግሞ በቤተሰብ ከቤተሰብ ጋር በቤተ ክርስቲያን ከምዕመናን ጋር አብረው እንደየ ዕድሜያቸው እንዲሳተፉ ይደረጋል። ያውኛም እንግዲህ በትምህርት ቤቱ ስና የሚያስተምሩም አብረው በትምህርት ቤት የሚደረገውን በትምህርት ቤት ያድርጋሉ። በአጥቢያ ቤተክርስቲያን ደግሞ እንግዲህ ነገ እንደ ማንኛውም የቤተክርስቲያናችን ስርዓት በቅዳሴ አገልግሎት በመሳተፍ ልጆቻችን ያሳልፋሉ ማለት ነው እና ይሄ በትምህርት የሚያገኙትን በተግባር ደግሞ የሚያውሉበትን እድል የሚያገኙበት ነው። ያንን እንግዲህ በተሻለ በመረዳት ተሳታፊ እንዲሆኑ ያደርጋል ማለት ነው። በዓል እንደመሆኑ መጠን የምታስተላልፉት እንኳን አደረሳችሁ መልእክት ካለ እንዲሁም ደግሞ የሚያዳምጡ የተለያዩ ሕፃናትና ወጣቶች እንደመኖራቸው እንዲህ በዓል ሲከበር ሊያዳብሩትና ሊያጎሉት የሚፈለጉ ነገርም ካለ ጠቆም አድርጋችሁ ውይይታችን ብናጠናቀቅ ደስ ይለኛል። ህይወት ከአንቺ ልጀምር። ያው በመጨረሻ የምለው ያው በበዓላት ላይ በተለይ በአሜሪካ ሀገር የምንኖር ልጆቻችንን ያሁኑ በእርግጥ ቅዳሜ ቀን ነው የሚውለው፣ ግን በትምህርት ቀን ላይ ወይ ደግሞ በስራ ቀን ላይ በሚወዱበት ጊዜ በአብዛኛው በአቡነ ጎርጎሪዎስ ሰንበት ትምህርት ቤትም ያሉ ተማሪዎችን በአካባቢያችን የሚገኙትን ምንድን ነው የምናደርገው? በበዓል ቀን የመሻ ልብስን በማስለበት ትምህርት ቤታቸው እንዲሄዱ እዛ ጥያቄ በሚነሳበት ሰዓት ስለ በዓላት፣ ስለ ሃይማኖታቸው፣ ስለ ታሪካቸው እንዲናገሩ የማድረግ እድል እንዲፈጠር ነው የምናደርገው ማለት ነው። እና ይሄ በሁሉም ዘንድ ቢሆን ጥሩ ነው ብዬ አስባለሁ። ምክንያቱም ይህ ትልቅ አጋጣሚ ነው ታሪካችንን እና ትውፊታችንን ከማስተዋወቅ አንጻር ማለት ነው። ከዛ በተጨማሪ ያው በበዓል ጊዜ ልምዳችንም ባህላችንም ከቤተሰብ ጋር አንድ ላይ ሆኖ የባህል ምግብን ሰርቶ ፍቅርን፣ አንድነትን የማሳየት ማለት ነው እና ያው ልጆቹ ባህላቸውንም ከሆነ ለብቻ ተለይቶ የዚህን ዓለም ነው በሶሻል ስፔሻሊ በሶሻል ሚዲያ ላይ በጣም የመወሰድ እንትን አለ እና ልጆች ከዛ ወጣ ብለው ባህሉን እንዲያውቁ በፍቅር ልጆቹን ትሪት አድርጎ ያንን ኢንቫይሮንመንት እንዲያዩ እንዲላመዱ ማድረግ፣ ወደ አብያተ ክርስቲያናት በመሀሌቱ አብረው እንዲያዱ፣ ከካህናት ጋር ዜማውን እንዲማሩ እንዲያውቁ፣ በቅዳሴውም ላይ እንዲሳተፉ፣ በቅዱስ ቁርባንም ደግሞ እንዲሳተፉ የማድረግ ስራ ያው የኛ የቤተሰቦች ኃላፊነት ነው ማለት ከዛ ውጪ ያው እንኳን አደረሳችሁ መልእክቴን እድሉን በመጠቀም በኢትዮጵያ ለሚገኙ ቤተሰቦቼ በዛ ላሉ በቤተክርስቲያን ለሚገኙት በክርስቲያን በሙሉ በአገልግሎት ላሉ ወንድሞቼ ሁሉ ለማንኛውም ዜጋ ለሁሉ እንኳን አደረሳችኋለሁ። እግዚአብሔር አክብርልኝ ሳት ዶክተር ህልሜ ነ ልደቱ የፍቅር በዓል ነው። ፍቅሩን እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ የገለጸበት በዓል ነው። የተወለደው በሌሊት ነው። እኛም እንግዲህ በሌሊት ነው የምናከብረው። ያንን ልጆቻችን ከወላጆች ነው የሚማሩት እና ወላጆቻችን ልጆችን አሳስቦ ቢደክሙም እንኳን ወስዶ እንደተባለው ከቅዳሴው ከመሐሌቱ እንዲሳተፉ በአይናቸው እንዲያዩ በጆሯቸው እንዲሰሙ ጣኑን በረከታቸው ይደርብንና አቡነ ጎርጎረስ ሁለተኛ የሰጡት ትምህርት ይሄንን ነው። ወላጆች ልጆችን ይገባቸዋል አይገባቸውም፣ ይደክማቸዋል አይደክማቸውም ሳይሆን ለበጎ ነገር አመቻችቶ መውሰድ ነው። እና አንድ ቤተክርስቲያን እንደዚህ በዓላት ሲመጡ በጎ ነገር ልጆች የሚያገኙበት እድል ስለሆነ ይደክማቸዋል አይደክማቸውም ሳንል ተግተን በቤተክርስቲያን በሚደረገው በቤተክርስቲያን በቤተሰብ በሚደረገው በቤተሰብ አድርገን ልጆቻችን በጎ ነገርን እንዲያገኙ እንድናደርግ ነው ማስተላልፈው መልእክት። ከዛ በተረፈ በዓሉ ብርሃነ ልደቱ ለሁላችንም መልካም በዓል ይሆነልን። ላለው እግዚአብሔር ስጥል፣ እኛም በእጅጉ እናመሰግናለን። ሁለታችሁም የማህበረ ቅዱሳን የሰሜን አሜሪካ ማዕከል በተተኪው ትውልድ ዙሪያ እያደረጋቸው ስላሉ ዘርፈ ብዙ እንቅስቃሴዎች በወፍ በረር ስላስቃኛችሁን፣ ይህን የመሰለ ማብራሪያ ስለሰጣችሁን ለአሁኑ በጣም አመሰግናለሁ። መልካም ምሽት ይውላችሁ። Gabina ዘወትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ 202 227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁ ስለነበራችሁ በእጅጉ እናመሰግናለን። በነገራችን ላይ ቀደም ብለን ያሰማናችሁ ውይይት ረዘም ያለ ክፍል በዌብሳይታችን ላይ ይቀመጣል። በዚያ እንድታዳምጡት እንጋብዛለን። አብሬያችሁ የቆየሁት በመስተንግዶ ሀብታሙ ስዩም ነኝ። በምስልና በድምፅ ቅንብሩ ደግሞ ንጉሱ ታምሬ አብሮ የነበረ። መልካም ሳምንት መልካም ባህል ይሁንላችሁ።